የአድማጮች ማህደር ጤና ይስጥልኝ። ውድ የአድማጮች ማህደር ዝግጅት ተከታታዮችና ተሳታፊዎች እንደምንሰነበታችሁ። በአማራ ክልል የተጣለው የኢንተርኔት ዳታ እገዳ ከተነሳ በኋላ አንዳንድ ደንበኞቻችን መልእክት ሊልኩልን ችሏል። በኢትዮጵያ ያለው የወንጀል መስፋፋት ያሳሰባቸውም ጥቂት የሚባሉ አይደሉም። ቀጣዮቹ 15 ደቂቃዎች የእናንተው አስተያየቶች ነው። አብራችሁን ቆዩ። Zta ta የደሴው ደንበኛችን ጥቁር አሚን ከረዥም ጊዜ በኋላ አስተያየታቸውን ሊልኩልን ችሏል። መልእክታቸው ተከታዩ ነው። ሰላም ሰላም፣ ውድ አዘጋጆች። በመቀጠል በአማራ ክልል የተከሰተውን ግጭት ተከትሎ ተጥሎ በቆየው የአስቸኳይ ጊዜ አዋጅ ምክንያት ኢንተርኔት በመዘጋቱ በጣም ተቸግረን ነበር። በተለይ እኔ ከእናንተ ጋር የተለያዩ መልእክቶችን ለመላክ ከምኖርበት ቦታ ከ30 ኪሎ ሜትር በላይ ተጉዤ በአማራና አፋር ክልል አዋሳኝ ቦታ ላይ ሆኜ የነበር የኢንተርኔት አገልግሎት በመጠቀም አልፎ አልፎ እየተገናኘን የቆየ ነው። እናም ይኸው የፈጣሪ ፍቃዱ ሆነና የኢንተርኔት ዳታ በእኛ አካባቢ በመለቀቁ ኢንተርኔት ተጠቃሚው ሕብረተሰብ በጣም ነው በደስታ የተቀበለው። ይህን ተከትሉ ይህችን ጽሁፍ የላኩላችሁም ድንገት በተለቀቀው ኢንተርኔት ተጠቅሜ ነው። እናም በተሳትፎ እንደወትሮ አብረነን እያልኩኝ የዛሬው መልእክቴን በዚሁ ላብቃ፣ ብለዋል ጥቁር አሜን ከደሴ። ውድ ደንበኛችን ወደው ሳይሆን ተገደው እንደጠፉ ገብቶናል። ያለፉት ወራት ትዝብትሆን ይላኩልን። ወደ ዝግጅታችን እንኳን በሰላም ተመለሱ። ሰላም ዶቼቬሎች እንዴት ናችሁ? በ17 ከተሞች ዳታ መለቀቁን ሰምተናል። ነገር ግን ሀብሮ ወረዳ እስካሁን አልተለቀቀም። ለሚመለከተው አካል አድርሱለኝ። ኤነኝ ከሶዳማ ብለዋል። የሀብሮ ወረዳ ደንበኛችን እስካሁን አገልግሎቱን አገኝተዋል ብለን ተስፋ እናደርጋለን። ዳታ ተጠቅመው መሆኑን እርግጠኛ ባንሆንም ሌላ ሰውም ከሀብሮ ወረዳ ጽፈውልናል። እኚህም ሰው ሀሰን ሰይድ ናቸው። ከአማራ ክልል ሰሜን ወሎ ዞን ሀብሮ ወረዳ ጌራና ቀበሌ ውድ ዶ ጊራና ቀበሌ ለአንድ ወር ከአስራ አምስት ቀን ያህል ወደ ጊራና ቀበሌ ምንም አይነት ነገር እንዳይገባ እንዳይወጣ መንገድ ተዘግቶብን በነበረ ጊዜ ባለመዘገባችሁ በጣም ታዝቢያችኋለሁ። ለምን ሰው በኑሮ ውድነት እንደዚያ ሲሰቃይ እናንተን ነበረ ለሚመለከተው አካል አድርሳችሁ መፍትሄ ታመጣላችሁ ብዬ ተስፋ ያደረግኩት። እናንተ ግን ጎጃም ውስጥ ለስድስት ቀን መንገድ ተዘግቶ ተከፈተ የሚል ዜና ስትዘግቡ ታዘብኳችሁ። የእኛንስ ማን ይዘግበው? ሲሉ ቅሬታቸውን ገልጸውልናል። የሀብሮ ደንበኛችን በወቅቱ ያሉትን ዘገባ ሽፋን ያልሰጠነው ትክክለኛና ተጨባጭ መረጃ ስላላገኘን ነው። በክልሉ የነበረው የስልክና የኢንተርኔት ተደራሽነት መረጃዎችን በወቅቱ እንዳናገኝ እንቅፋት ፈጥሮብን ነበረ። ካሁን በኋላ ተመሳሳይ ነገሮች ከተፈጠሩ መረጃዎችን በፍጥነት ላኩልን። እኛም ተገቢውን ማጣራት አድርገን የምንዘግብ ይሆናል። ቀጣዩ መልእክት ከአንተነህ ነው የደረሰን። ሰላም ዶችቭሎች የአገሪቷ ችግር ብዙ ነው። አንደኛ፣ የመንግስት አቅም ማነስ፣ ሁለተኛ፣ የጸጥታ አካላት ሙሰኛነትና ዘረኛ መሆን፣ ሶስተኛ፣ የዘር ፖለቲካው የጸጥታ አካሉ ከአዲስ አበባ ወጥቶ ወንጀለኛ ይዞ ለማቅረብ በመቸገሩ ነው ብለዋል። ጌታቸው ደግሞ አስተያየት መስጫ መስመራችሁን በማሳወቃችሁ ከልብ እያመሰገንኩኝ፣ ከ1990 ዓ.ም ጀምሮ ወንድሜ ከቀኑ 11 ሰዓት ላይ ሬዲዮን ሲከፍት በተለይ መጀመሪያ ላይ ያለው ሙዚቃ ማዳመጥ እንዴት ደስ እንደሚለኝ ልነግራችሁ አልችልም እና ከዛ ጊዜ ጀምሮ የፕሮግራማችሁ አድማጭ ነኝ። ካሁን በኋላ ያየነውን፣ የሰማነውን፣ የታዘብነውን ለማካፈል ዝግጁ ነኝ። አመሰግናለሁ ብለዋል አዲሱ ተሳታፊ እንግዳችን ጌታቸው እንኳን ደህና መጡ Thank የአዲስ አበባው ደንበኛችን ፋሲል ባለፈው ጊዜ የላኩትና በሰዓት ጥበት ምክንያት አየር ላይ ያልዋለ አጭር ስንኝ አለን። እንዲህ ይላል። ትንሽ ቦታ ይላል ርዕሱ። በዚህ ዓመት ብንጣላ መታረቂያ፣ ብንታረቅ ለመጣያ፣ ትንሽ ቦታ መጠለያ፣ ትንሽ ቦታ መሰደጃ ምን አለበት ለምናልባት፣ ብንተውለት ፍጹም መሆን ስላልቻለን፣ ትንሽ ቦታ እንዋዋል። በልባችን ደግ እንሆን እንጎላችን መላወሻ ትንሽ ቦታ እንተውለት፣ ምናልባት የምንልበት ልክ እንዳምና ለዚህ ዓመት ብንጣላ መታረቂያ፣ ብንታረቅ ለመጣያ፣ ብንታሰር ይቅርማያ፣ ትንሽ እንተው ባዶ ቦታ። ጥግ ድረስ የለም ስራ፣ ጥግ ድረስ የለም ፋታ። በልባችን ደግ በኩል እንፈልግ ባዶ ቦታ፣ የጳጉሜ አይነት ትንሽ ቦታ ለዘመን መለወጫ፣ ብሏል። Badi to shill, mo maskut mo sheran. In shulun. Bagre se ze bani yohabi. Nihila lo. Bouzit ze taifa sal bai. ደግሞ ወደ ሀረሩ ደንበኛችንን ንጓዝ መቶ አለቃው ቤት ታሪኩ ናቸው። የቀድሞ የኢትዮጵያ ጦር መፍረስና በሀገር ላይ ያስከተለው ምስቅልቅል ይላል ርዕሳቸው። የቀድሞው የኢትዮጵያ ሰራዊት በተባበሩት መንግስታት ድርጅት የሰላም አስከባሪ ስር ሆኖ ከሩቅ ምስራቃዊቷ ሀገር ደቡብ ኮሪያ እስከ ማዕከላዊ አፍሪቃዊቷ ሀገር የዛን ጊዜዋ ዛሄር የዛሬዋ ዲሞክራቲክ ሪፐብሊክ ኮንጎ ለሰው ልጆች ክብርና ነጻነት ሲል የአካልና የህይወት መስዋዕትነት ከፍሉ ባለም አደባባይ የሀገራችንን ክብር ከፍ እንዲል አድርጎታል። የቀድሞ ጦር እውቅ የጦር መኮንኖችንንም አፍርቷል ሲሉ መቶ አለቃ ውቤል ላብነት ይጠቅሳሉ ከዛም በመቀጠል የ የኢትዮጵያ የግዛት አንድነትን ለማስጠበቅ በምስራቅና በደቡብ ከታላቋ ሶማሊያ እልመኞች ጋር በ953 በዳኖት በ956 በቶጎ ጫሌ በ969 በመላው ኦጋዴን ግዛታችን ላይ የተከፈተብንን ወረራ በመከላከልና መልሶ በማጥቃት ሶማሊያን አሸንፏል። ሶማሊያ ከወደቀችበት ቀና ያለች በመሰላት ጊዜ ሁሉ አይኖቿን አሻግራ ወደ ኦጋዴን ግዛት ታመራለች። የቀድሞ የኢትዮጵያ ሰራዊት ከ953 ዓም ጀምሮ ከኤርትራ ገንጣዮች እና ከኋላ ከሚገፏቸው ጌታቸው ጋር በቀይ ባህር ዳርቻ የባህር በራችንና በመላው ኤርትራ እንዲሁም በትግራይ ከተነሱ የሻቢያ ተላላኪዎችና የትግራይ ምንደኞች ጋር በተደረገ ግብግብ በገንዘብ የማይተመን ውድ የህይወትና የአካል መስዋዕትነት ከፍሏል ሲሉ መቶ አለቃ ይቀጥላሉ። ሰሜኑ የሀገራችን ክፍል በተደረገ አሰልችና ረዥም ጊዜ የወሰደ ጦርነት የኢትዮጵያ ሕዝብ ከገንዘብ አስተዋጽኦ ባሻገር ልጆቹን አሳልፎ እስከ መስጠት የከፈለውን አኩሪ ገድል መንግዜም ታሪክ የማይዘነጋው ነው። የጦርነቱ መቋጫ ማጣት ህዝቡንም ሆነ በግንባር የተሰለፈውን ሰራዊት ተስፋ እንዲቆርጥ ከማድረጉም በላይ በሀገሪቱ ምጣኔ ሀብትና በአምራች ዜጋ ላይ የደረሰው ውድመት ሀገሪቱ ጦርነትን መሸከም ከማትችልበት ደረጃ ላይ ደረሰች። የውጭ ጫናውን መሸከም ከማትችልበት ደረጃ ላይ በመድረሷ ከሞትና ከአካል ጉዳት የተረፈው ሰራዊት ተበተነ። የሚያሳዝነው ነገር የሰራዊት ሲበተን ስለ ሀገራዊ አንድነት የእርሱን አርማ አንስቶ አገርን አማጽናለሁ የሚል መጥፋቱ ነው። ከዛን ጊዜ ጀምሮ የገናናው ሚኒሊክ የብልሁ የተፈሪ የሀገር ወዳዱ የመንግስቱ ሀገር ዛሬ ላይ አፈር ልሳ መነሳት አቅቷት ጠላቶቿ ባዘጋጁላት ወጥመድ ውስጥ ወድቃ የመኖርና ያለመኖር ጥያቄ ውስጥ ገብታለች ሲሉ መቶ አለቃው ወደ መጨረሻው ሀሳባቸው አልፈዋል። በአገሪቱ አራቱ ማዕዘን ጦርነት፣ ግጭት፣ ስደትና መፈናቀል ረሃብና ስደት የነባሩን ህዝብ መሰረት እያናጋው ነው። በተቃራኒው ከመንግስት በኩል ልማት፣ እድገትና ብልጽግና በሽ ነው። በሌላ በኩል 15 ሚሊዮን ህዝብ ሲቀመስ አቶ የነፍስ አድን የዕለት ደራሽ እርዳታ ይጠብቃል። የተባበሩት መንግስታት የአስቸኳይ ጊዜ እርዳታ ሰጪ ድርጅት አስከፊ ሰብአዊ ቀውስ ከመድረሱ በፊት ለጋሽ መንግስታት በርሃብ ለተጎዳው ህዝብ እጃቸውን እንዲዘረጉ እየወተወቱ ነው። ይሁን እንጂ የዓለማችን አሁናዊ ሁኔታ ለዚህ አጥጋቢ ምላሽ የሚያስገኝ አይመስልም። የዓለም ሁኔታ እንዳለ ሆኖ አገራዊ ሁኔታውም በአብዛኛው ተስፋን የሚያጭር አይደለም እና ለዚህ አሁን ላለው ሁኔታ አቅሙ የሚፈቅድለት ኢትዮጵያዊ ሁሉ አንድ እንዲል የዛሬው መልእክቴ ነው ብለዋል። መቶ አለቃ ውቤ ታሪኩ ከሀረር ወሎ የተጓዥ ፍቅር ነው ሰለዳ Fat shamil ስም ያልጠቀሱ አስተያየት ሰጪ ደግሞ ሀገራችን ውስጥ ወንጀለኝነት በጣም ተስፋፍቷል ህግ ላልቷል ሲሉ ጀምሯል። እኔ ባህር ዳር ነው የምኖረው ወላጆች ሰባ ኪሎ ሜትር ርቀት ላይ ቢገኙም ወዳሉበት ቦታ ሂጄ ለመጠየቅ የጸጥታ ችግር ስላለ ከተገናኘን ዓመት አልፎናል። ከስድስት ዓመታት በፊት እኮ ጎንደር ማታ አንድ ሰዓት በአባዱላ ተሳፍረን ሌሊቱን ተጉዘን አዲስ አበባ ንጋት 11 ሰዓት በሰላም እንደርስ ነበር። በሌሎች ከተሞችም እንዲሁ ነበር። ከፍተኛ ሰላምና ጸጥታ በመኖሩ ጉዟችን ሌሊት ነበር። አሁን ቀንም መጓዝ አልተቻለም። ሰላምና ጸጥታን ለማስፈን የሁሉም ድርሻና አስተዋጽኦ የሚጠበቅ ቢሆንም 98 በመቶ ግን የመንግስት ተቀዳሚ ተግባርና ኃላፊነት ነው። ህብረተሰቡ ግብር የሚከፍለው ኮ ለዚህ ነው። መንግስት የጸጥታና ሰላም ስራዎችን በቀዳሚነት ሊያሰፍን ይገባል። መንግስት ፖሊስ፣ ጸጥታ፣ ህግ፣ ወታደር፣ በጀት ወዘተ ያለው አካል ነው። ስለሆነም መንግስት 98 በመቶ የዜጎችን መብቶች የመጠበቅ የማክበርና የማሟላት ህገ መንግስታዊ ግዴታ አለበት ብሏል። ስማቸውን ያልጠቀሱት አስተያየት ሰጪ ሀብታሙ ደግሞ ከአዲስ አበባ የመንግስት የጸጥታ አካላት በቁጥጥር ስር አዋለን የሚሉት ለብልጽግና አደጋ ይሆናሉ ብለው የሚያስቡትን ነው ይላሉ። ለዚህም መፍትሄ ነው ብለው ያሉት ሀብታሙ፣ አንደኛ ህዝቡ በየሰፈሩ እየተደራጀ ራሱን መከላከል፣ ሁለተኛ ደግሞ ጥሩ ነገር መኮረጅና ከዚያ ማን እንደሆንን ለብልጽግና ማሳየት ነው ብሏል። ወደ ቀጣዩ አስተያየት እንለፍ። እንዴት ናችሁ ዶቼ ቬለዎች? ይላሉ። ስማቸውን አልገለጹም። እኔ የአዊ ዞን ነዋሪ ነኝ። በእኛ አካባቢ እየሆነ ያለው እጅጉን የከፋ ነው ይላሉ። ለምሳሌ አንተ መብትን ጠያቂ ከሆንክ፣ ማን ነው የላክህ? ይህ የእኛ ብቻ ስልጣን ነው ይላሉ። የተደራጀ የፖሊስ ሌባ፣ ከህዝብ ጋር ሆድና ጀርባ የሆነ አመራር ስብሰባ እንኳን የሚፈቀደለት የስልጣን ጥመኛ ነው። ከ2011 ዓ ም ጀምሮ እስካሁን ምንም መፎይታ የለም። አሁን ያለው ይብሳል። ለዚህ ሁላ ችግር ተጠያቂ መሆን የነበረባቸው የዞንና የወረዳ አመራሮች ነበሩ፣ ግን እነሱ እስከ ፌዴራል ትስስር ያላቸው ናቸው። ምንም መፍትሄ አይታየኝም፣ እግታውም ይቀጥላል ሲሉ ተስፋ መቁረጣቸውን የገለጹልን ስማቸውን ያልገለጹ አንድ የአዊ ዞን ነዋሪ ናቸው። ኤርሚያስ ከአዲስ አበባ ደግሞ ለአዲስ አበባ ቤት ተመዝጋቢዎች መንግስት ምን መፍትሄ ለመስጠት አሰበ ሲሉ ይጠይቃሉ ብራችን ባንክ ውስጥ እንደተቀመጠ ዋጋ እያጣ ነው ጠይቁልን አደራ ብለውናል ምላሽ እንዳገኘን የምንዘግብበት ይሆናል ሙራድ ከአፋር አፋር ክልል ላይ እንኳን ፓስፖርት አይደለም አንድ ማህተም ለማድረግ እስከ ሁለት ወር መጉላላት አለ መንግስት ለህዝብ ፍትህ ይስጥ ብለዋል ጉላሌ ጋሊሌ ደግሞ በምግብ ራስን ስለመቻል በሚል ርዕስ ስር አስተያየታቸውን ልከውልናል። አገሪቷ ሰላም ያጣችው የምትታመስበት ትልቁ ምክንያት በፖለቲካ አለመረጋጋት ቢሆንም መንስኤው ትልቁ ጉዳይ ግን የመሬት ጉዳይ ነው። የከተማ መሬትን አስመልክቶ ከዚህ ቀደም በሽያጭ ዋጋው ተሰቅሎ መሬት የህይወት ከፍታ ደረጃ መውጫና መውረጃ ነበረ። አሁንም ቢሆን ይህ ጉዳይ ለፖለቲካ አለመረጋጋት የወንጀል ትስስር መረብ ሆኖ አደጋ ሀገሪቷ ላይ ደቅኗል። የገጠር የእርሻ መሬት የምግብ እንዲሁም መስኖ ልማት የአትክልት መሬትም ቢሆን አሁን ባለው ከሀገሪቷ ህዝቦች የምግብ አቅርቦት ፍላጎት አንጻር ጋር ሊመጣጠን ሊጣጣም አልቻለም። ህዝባችን ሰላም፣ ምግብ፣ ውሃ፣ ፍትህ፣ እረፍት ይፈልጋል። ይህንን ጉዳይ አንድ ላይ መስመር ለማስያዝ በሚደረገው ስራ መሀል የጥቅም ገንዘብ፣ እንዲሁም ምቾት የነሳቸው አካላት ወንጀል፣ ሊብነት ስርዓት አልበኝነትን እያበዙ ይገኛሉ። ስለዚህ ከመሬት ረገድ አሁንም ቢሆን የከተማ መሬት የፖለቲካ ስጋት፣ አለመረጋጋት፣ አደጋ የደቀነው ቢሆን ለምግብ ዋስትና ፍጆታ አቅርቦት የሚውለውንም የእርሻ መሬት መስኖ ልማት ጨምሮ ከህዝባችን ፍላጎት ሀገር ተረካቢ ልጆች ህይወት አንጻር ሊታሰብበት ይገባል ይላሉ። በደብረ ብርሃን ዩኒቨርሲቲ የአማርኛ ቋንቋ ትምህርት ጉዳይን አስመልክቶ ጥቆማ የላኩልን አድማጫችን አጣርተን የምንዘግብ ይሆናል። ለጥቆማው እናመሰግናለን። ሌሎች አድማጮችም አስተያየት፣ ጥቆማ ካላችሁ ጻፉልን። አድራሻችን ዶቼቨለ አማሪክ ሰርቪስ 53110 ቦን ጀርመኒ ነው። ወይም ደግሞ ዶቼቨለ የአማርኛ ቋንቋ ክፍል የመልእክት ሳጥን ቁጥር 5676 አዲስ አበባ ኢትዮጵያ ብላችሁ ጻፉልን። የመልእክት መቀበያ ስልክ ቁጥራችን ደግሞ ዜሮ 49 22 84 29 16 49 95 ነው። በኢሜይል አምሃሪክ አት ዲደብልዩ ዶት ኮም ብላችሁ ብትጽፉልን መልክታችሁ በፍጥነት ይደርሰናል። በፌስቡክ ሜሴንጀር ወይም በቴሌግራም ላይ አት ዲደብልዩ አምሃሪክ ቦት ብላችሁ ፈልጉን። መልካም ሳምንት እያልኩ ልሰናበታችሁ። ልደት አበበነኝ ጤና ይስጥልኝ። I'm